በምስራቃዊ የአማራ ዞኖች በደቡብና ሰሜን ወሎ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የአንበጣ መንጋ መታየቱ ተገለጸ። መንጋው እድገቱን የጨረሰ በመሆኑ በሰብል ላይ የከፋ ጉዳት ባያደርስም ሕዝቡን ለድንጋጤ ዳርጎታል ተብሏል። የወሎ ዘጋቢያችን መስፍን አራጌ ተከታዩን ዘገባ አልኳል። ከወራት በፊት በኢትዮጵያ የተለያዩ አካባቢዎች በስፋት ተከስቶ የነበረውን የአንበጣ መንጋ ተከትሎ ድጋሚ መንጋው ሊመጣ እንደሚችል ሙያዊ ትንበያ ተሰጥቶ ነበር። የደቡብ ወሎ ዞን ግብርና መምሪያ ኃላፊ ታደሰ ግርማ መንጋው በተሁለደሬ በቃሉ ወረዳዎችና በደሴ ከተማ አካባቢ መታየቱን ተናግረዋል። በባለፈው ልክ ጥቅምት ላይ እንደመጣው አንበጣ ብዙ ሰብል የሚያጠቃ አንበጣ አይደለም። አንበጣው የእድገት ደረጃውን የጠረሰ ተንቀሳቃሽ የሆነ አንበጣ ነው። ይህን አንበጣ እንግዲህ በተቻለ መጠን መዋቅሮቻችንን አንቀሳቅሰን ከአካባቢው የማባረር ና መቀስቀስ ስራ እየተሰራ ነው ያለው። አሁን ወቅቱ ደግሞ የዚህ የኮሮና ቫይረስ ወረርሽ ያለበት ታይም ስለነበረ ህዝቡም ደግሞ በአንድ የመውጣት ሁኔታዎች እንዳይኖሩ አርሶ አደሩ በያለበት በተናጠል በሰፈር ላይ ሆኖ የማባረር ስራ እንዲሰራ እየተደረገ ነው ያለው። የአንበጣ መንጋውን ማስወገድ ወይም ከአካባቢው ማራቅ ካልተቻለ እንቁላል ሊጥልና ሰብልና እጽዋት አውዳሚ ዝርያውን ሊተካ እንደሚችል አቶ ታደሰ ያብራራሉ። የአንበጣ ሊያደርግ የሚችለው ምናልባት ምት ሁኔታ ካገኘ እንቁላል ይመጣል። ሁኔታዎች ሊኖሩ ይችላሉ። ይሄን እንቁላል እንዳይጥል ነው ስራ እየሰራ ነው ያለነ ሲሆን አካባቢውን በባህሪው እንቁላል ለመጣል ምቹ ሁኔታን ስለሌለ በረሃማም ስላልሆነ በዚያ መንገድ የሚሄድ ነው እና በቅርቡ ሊጠፋ የሚችል እድገት ደረጃውን የጨረሻ አንበጣ ነው። አንበጣውን ለመከላከል አስፈላጊው ዝግጅት መደረጉን ከመምሪያው የደረሰን መረጃ ያመለክታል። በአንጻሩ በኦሮሞ ብሔረሰብ አስተዳደር ዞን የተከሰተው አንበጣ ከፍተኛ መሆን ብቻ ሳይሆን የተደራጀ መረጃ ባይገኝም በሰብልና በግጦሽ ሳር ላይ መጠነኛ ጉዳት ያደረሰ ነው ተብሏል። የዞኑ ምክትል አስተዳዳሪ እብሬ ከበደ ትናንት በስቲያ ቀጥታ ከሚሴ ከተማ ነው የገባው እንዳለ። የከተማውን ሰማዩን ሸፍኖ የፀሐይ ጨረር ራሱ መሬት አያገኝም ነበረ ከብዛቱ የተነሳ ከዛ አሞራው ምኑም ሰው እንትን ሲለው ደግሞ እንደገና ደዋ ጨፋ በርከት ያሉ ቀበሌዎችና ያዘ ከዛም እንደዙ ሲነካኩት ከፊል ወደ ሰሜን ሸዋ ገባ፣ ከፊል ደግሞ አርጡማ ፍርቲ ወረዳና ጂሌ እየተንቀሳቀሰ ነው ያለው እስካሁን የተደራጀና በትክክል በጥናት የተመረ ዘንትንባይሮነ ባለን ክትትል የብላጊና የመስኖ ሰብል ላይ እንደ ማሾ የመሳሰሉት እና ግጦሽ ላይ ጉዳት አድርሷል። ባደረበት የመብላት ካፓሲቲው ከፍተኛ ስለሆነ የሚያደርሰው ጉዳት ትልቅ ነው። እድገቱን የጨረሰ ስለሆነ ከዚህ በኋላ እንቁላል ይጥላል የሚል ነበረ የደረሰን መረጃ ና እንዴት ይጥላል? ገና አብዛኛው ገና ሶታ ገና ህጻን ነው። ማቹራ አላረገም ገና በጣም በራሪ ነው። የተለያየ መንጋ ዝርያ ነው የመጣው እና አንድ አይነት መንጋ አይደለም፣ እና የተለያየ ደረጃ ነው ያለው እኛም አሁን ትልቁ ስጋታችን አሁን ማሳ ላይ አርፎ እንቁላል ጥሎ ካለፈ ማቹር ያደረገው ለመጪ ስራችን እንቅፋት ይሆናል ነው። ሁለተኛ ደግሞ አሁን ባለንበት ደረጃ ራሱ የመስኖና የብላጊ ሰብሎቻችንን ያጠፋል ነው፣ እያጠፋም ነው በተጨባጭ ቀበሌዎቹ ይታወቃሉ። አሁን ጉዳት በጣም ደርሶባቸዋል የምትለዋቸው ከዞንና ከወረዳ አደራጅተን ነው በጥናት የምናረጋግጠው። ይህን ያለፉባቸው ቀበሌዎች በየጊዜው ለክልል ሪፖርት እያደረግን ነው። ከባቲ ወረዳ ቡርቃ፣ ጨለለቃ፣ ዳመቶ፣ ታመልካ የሚበሉ ቀበሌዎች ላይ አርሶ ነው ወደዚህ የመጣው ደዋ ጨፋ ወረዳ ደግሞ ገርቢ ሸክላ፣ ሲትር ቶቼ ቀሎ ቀበሌዎች ላይ አርፏል። በተመሳሳይ ሁኔታ በሰሜን ሸዋ ዞን የተከሰተው የአንበጣ መንጋ በማሾ ሰብልና በሽንኩርት ላይ ለጊዜው መጠኑ ያልታወቀ ጉዳት ማድረሱን የዞኑ ግብርና መምሪያ ኃላፊ መሰረት ኃይሌ ለአሜሪካ ድምጽ ሬዲዮ አስታውቀዋል። በሀያ ዘጠኝ ይፋት ቀጠና ከኤፍራታ ጀምሮ ኤፍራታ እንደውም ወደ አስራ ስምንት ቀበሌዎችን ሸዋሮቢት ላይ ጣርማ በርቶች ቀበሌዎች አካባቢ እና እንደዚሁ አንኮበር ሁለት ቀበሌ በስታት በስፋት ነበር። በጣም ግሪሳ ነው ብጫ መልክ ያለው ነው እንቁላል ለመጣል አካባቢ ነው የሚመስለው። እና በጣም አስፈሪ የነበረ እና ሰውን አስደንጋጭ የነበረ ነው። በተለይ ከኮሮና ቫይረስ ጋር ተያይዞ ይሄ ደግሞ ሲከሰት ትንሽ አስደንጋጭ ነበር። በእርግጥ ከዚህ በፊትም ተከስቶ በምን አግባብ መከላከል እንዳለባቸው ግንዛቤ ስለነበራቸው ሚዲትሊ የከተማውም ማህበረሰብ አርሶ አደሩ ባለው ባህላዊ ዳያርፍ ለማድረግ ጥረት አድርገዋል። ባረፈበት የመብላትን ዝንባሌ ነበረው ለምሳሌ አርማበር አካባቢ ማሾ ላይ ቀወትም አካባቢ እንደዚህ ሽንኩርት ላይ የማረፍ እና የመብላት ዝንባሌ የነበረው እንግዲህ ቆይታ ስላልነበረው ብቻ ነው ጉዳቱ ብዙ አደረሰማ እንለው እና ወዲያው ያው የንፋስ አቅጣጫ ተከትሎ ወደ ኦሮሚያ ና የወሎ አቅጣጫ የሄደበት አለ። አሁን ደግሞ ሁለት ወረዳዎች ላይ መንዝማማ ና ግሽ አካባቢ እንደዚሁ የተወሰነ ፓርት ታይቷል የሚል መረጃ አለን። ዛሬ ያም አንበጣ መንጋው በሰሜን ወሎ ቆቦ አካባቢ መታየቱን ከስፍራው መረጃውን ያደረሱኝ ግለሰብ ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።